ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። በየሳምንቱ ሁለት ሺህ ያህል አውስትራሊያውያን ከባህር ማዶ እንዲመለሱ ሊደረግ ነው። ኢትዮጵያና ሩሲያ በትብብር የኒክሌር ኃይል እንዲጠቀሙ የሚያስችል ረቂቅ አዋጅ ጸደቀ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የኩንስላንድና ምዕራብ አውስትራሊያ መንግስታት ከጋራ ብልጽግናው መንግስት ጋር በብሔራዊ ካቢኔ ስብሰባ ወቅት ከስምምነት ላይ በመድረሳቸው ሁለት ሺህ ያህል ባህር ማዶ ያሉ አውስትራሊያውያን ከባህር ማዶ በየሳምንቱ ይመለሳሉ። በዚህም መሰረት ኒው ሳውዝ ዌልስ ከሴፕቴምበር 27 ጀምሮ 500 የባህር ማዶ ተመላሾችን ስትቀበል ኩንስላንድና ምዕራብ አውስትራሊያ 200 ተመላሾችን ይቀበላሉ። በተጨማሪም ኩንስላንድ ከኦክቶበር 4 ጀምሮ 500 የባህር ማዶ ተመላሽ አውስትራሊያውያንን ትቀበላለች። ጠቅላይ ሚኒስትር ስኮት ሞሪሰን በአሁኑ ወቅት ወደ አውስትሬሊያ መመለስ የሚሹ 240 አውስትራሊያውያን በባህር ማዶ እንደሚገኙ ጠቁመው አውስትራሊያውያን ወደ ሀገራቸው ሲመለሱ ማየት እንደሚወዱም ገልጠዋል ቪክቶሪያ የባህር ማዶ ተመላሾችን አትቀበልም። ቪክቶሪያ ውስጥ በዛሬው ዕለት 45 ሰዎች በኮሮና ቫይረስ ሲጠቁ አምስት ሕይወታቸውን አጥተዋል። በትናንትናው ዕለት የቪክቶሪያ ዕለታዊ የኮሮና ቫይረስ ቁጥር 28 ብቻ ነበር። ዛሬ በቫይረሱ ህይወታቸው ያለፈውን አምስት ሰዎች ጨምሮ በመላው ቪክቶሪያ 750 አውስትራሊያ አቀፍ ደረጃ 837 በኮቪድ-19 ሳቢያ ሕይወታቸውን አጥተዋል። የቪክቶሪያ የ14 ቀናት አማካይ የቫይረሱ ተዛማችነት 42.7 ሲደርስ ኦሪጂናል ቪክቶሪያ 2.3 ደርሷል። በቫይረሱ ሳቢያ የተጣሉ ገደቦችን በሴፕቴምበር 28 ለማላላት የሜልበርን የ14 ቀናት አማካይ ሀይ ዕለታዊ የቫይረስ ተዛማችነት ከ30 እስከ 50 ባሉት ውስጥ የተገደበ መሆን ይገባዋል። ይህ በእንዲህ እንዳለም ኩንስላንድ የኤስቲ ነዋሪዎች ከሚቀጥለው ሳምንት ጀምሮ ከካምብራ በጥያራ በረው ፀሐያማይቱን ክፍለ አገር መጎብኘት እንዲችሉ ድንበሯን ክፍት ተደርጋለች። ሆኖም የኩዊንስላንድ ዋና የጤና ኃላፊ ጃኔት ያንግ ካምብራዎች ባለፉት 14 ቀናት ቫይረሱ የተስፋፉባቸው ስፍራዎች አለመኖራቸውን ማረጋገጥ ኩዊንስላንድን ለመጎብኘት ማሟላት የሚገባቸው መመዘኛ መሆኑን ልብ እንዲሉ ከወዲሁ አሳስበዋል። የኢትዮጵያ ሚኒስትሮች ምክር ቤት መስከረም ሰባት ባካሄደው ሰማንያ ዘጠነኛ መደበኛ ስብሰባ ሁለት ረቂቅ ደንቦች ላይ ተወያይቶ ጽድቅ ቸሯል። ለሚኒስትሮች ምክር ቤት ቀርበው ከነበሩት ረቂቅ ደንቦች ውስጥ አንደኛው የኢትዮ ኢንጂነሪንግ ግሩፕ ማቋቋምን የሚመለከት ሲሆን ይህም በብረታ ብረትና ኢንጂነሪንግ ኮርፖሬሽን ስር የነበሩና በብረታ ብረት፣ በአውቶሞቲቭ፣ በእርሻ መሳሪያዎች ምርት፣ የኤሌክትሪክና ኤሌክትሮኒክስ፣ የኮንስትራክሽን መሽነሪ ፕላንት እንዲሁም የፖሊመር ምርት ዘርፎች የተሰማሩበትን ተቋማት ኢትዮ ኢንጂነሪንግ ስር በማደራጀት የሀብት አጠቃቀሙን ውጤታማና አትራፊ ማድረግ ለማስቻል የቀረበ የማቋቋሚያ ደንብ መሆኑ ተገልጿል። በሁለተኛ ደረጃ ምክር ቤቱ ያሳለፈው ረቂቅ ደንብ በኢትዮጵያና በራሽያ ፌዴሬሽን መካከል የኒክሌር ኃይልን ለሰላማዊ ዓላማ ለመጠቀም የተደረገ የትብብር ስምምነት ረቂቅ አዋጅ ነው። ይህም የ1968ቱን የኒክሌር መሣሪያ ዓለም አቀፍ ስምምነትና የዓለም አቀፍ አቶሚክ ኤነርጂ ኤጀንሲን ስምምነት ባከበረ መልኩ የኒክሌር ኤነርጂን ለሰላማዊ ዓላማዎች ጥቅም ላይ በማዋል በማኅበራዊና ኢኮኖሚያዊ እድገት አስተዋጽኦ እንዲያበረክት የሚውል መሆኑም ተነግሯል። ሁለቱ በሚኒስትሮች ምክር ቤት የጸደቁት ድንጋጌዎችም ለሕዝብ ተወካዮች ምክር ቤት ለይሁንታ የተመሩ መሆኑን ምክር ቤቱ አስታውቋል። ኒው ሳውዝ ዌልስ ግለሰቦች የልደት የምስክር ወረቀታቸው ላይ የወላጆቻቸውንና አሳዳጊ ቤተሰቦቻቸውን ስም እንዲያሰፍሩ የማሻሻያ ለውጥ አድርጋለች። ኒው ሳውዝ ዌልስ የጉዲፈቻ ህገ ድንጋጌዋን የሚያዘምኑ ፖሊሲዎችና የግለሰቦችን ማንነት የሚያጎሉ ለውጦችን ማድረጓ የታይታ ማሻሻያ ሳይሆን ትርጉም ያለው ለውጥ መሆኑን ጠቅላይ አቃቢ ህግ ማርክ ስፒክማን በትላንትናው ዕለት ድንጋጌው በፓርላማ በጸደቀበት ወቅት ተናግረዋል። የቻይና ቀዳማዊት እመቤት ፔንግ ሉያን የጾታ እኩልነት እውን እንዲሆንና ሉላዊ ድህነት እንዲከስም ጥሪ አቀረቡ። ወይዘሮ ሉያን ጥሪውን ያቀረቡት ሀያ አምስተኛውን የቤጂንግ ዓለም አቀፍ ሴቶች ኮንፈረንስና አምስተኛውን ሉላዊ የሴቶች ጉባኤ በተካሄዱበት ወቅት ነው። ቻይና ለሴቶች እኩልነትና ለድህነት መቀነስ ድምጿን አጉልታ የምታሰማና ከድህነት ወለል በታች ኑሮን ለመግታት እየወሰደችው ስላለው እርምጃም ሲናገሩ፣ በዚህ ዓመት ሁሉንም ከድህነት ወለል በታች የሚኖሩ የገጠር ነዋሪዎቹን ጨምሮ ቻይና ከድህነት ትወጣለች። ከድህነት ቀነሳ ግቧ በአስር ዓመት በመቅደም ይህ ለሰው ልጅ ግዙፍ የእድገት አስተዋጽኦ ነው። ቻይና ሴቶችን ከድህነት መንጠቃ ለማውጣትም ቆርጣለች ብለዋል። ወደ ውጭ ምንዛሪ ተመን ስናመራ አንድ የአውስትራሊያ ዶላር 61 ዩሮ ሳንቲም ይመነዝራል። አንድ የአውስትራሊያ ዶላር 73 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 26 ኢትዮጵያ ብር 68 ሳንቲም ይዘረዘራል። ቀጥለን የነገውን የአውስትሬሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያና ሰመልን ፐርስ ያካፋል ዝቅተኛ 11 ከፍተኛ 19። አድላይድ ዝናብ ይጥላል ዝቅተኛ 17 ከፍተኛ 21። ሜልበርን ረፋዱ ላይ ያካፋል ዝቅተኛ 14 ከፍተኛ 25። ሆባርት በአብዛኛው ፀሐማ ሆኖ ይውላል ዝቅተኛ 4 ከፍተኛ 20። ካምብራ ብራ ይሆናል ዝቅተኛ 10 ከፍተኛ 21 ሲድኒ ብራ ይሆናል። ዝቅተኛ 15 ከፍተኛ 22 ብሪስበን ማልዳ ላይ ያካፋል። ዝቅተኛ 17 ከፍተኛ 25 ዳርዊን ሊያካፋ ይችላል። ዝቅተኛ 24 ከፍተኛ 33 አዲስ አበባ ከባድ ዝናብ ይጥላል። ዝቅተኛ 13 ከፍተኛ ሃያ። ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። በየሳምንቱ ሁለት ሺህ አውስትራሊያውያን ከባህር ማዶ እንዲመለሱ ሊደረግ ነው። ኢትዮጵያና ሩሲያ በትብብር የኒክሌየር ኃይል እንዲጠቀሙ የሚያስችል ረቂቅ አዋጅ ጸደቀ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። አድማጮቻችን ከመሰናበታችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። በየሳምንቱ ሁለት ሺህ ያህል አውስትራሊያውያን ከባህር ማዶ እንዲመለሱ ሊደረግ ነው። ኢትዮጵያና ሩሲያ በትብብር የኒውክሌር ኃይል እንዲጠቀሙ የሚያስችል ረቂቃዋ ጸደቀ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። እስከ ፕሮግራማችን ማብቂያ አብራችሁን ስለቆያችሁ ምስጋናችን ድረስ። መልካም ምሽት አውስትሬሊያ፣ ቸር ይግጠመናል።